ወደ ዝርዝር ዜናዎቹ ከማለፋችን በፊት ረዕሰ ዜናዎቹን እናስቀድማለን። የኒው ሳውዝ ዌልስ እንደራሴ 9.2 ሚሊዮን ነዋሪዎች እስከ ኦገስት መጨረሻ እንዲከተቡ ይሻሉ። ዕድሜያቸው ከ12 እስከ 15 ያሉ ልጆች የኮሮና ቫይረስ ክትባት እንዲከተቡ ተፈቀደ። ህንድ በኦሎምፒክ ሆኪ አውስትራሊያን አሸነፈች። የሚሉት ግንባር ቀደም ረዕሰ ዜናዎቻችን ናቸው። የኒው ሳውዝ ዌልስ እንደራሴ ግላዲስ ብርጅክሊያን ተጥለው ያሉትን ገደቦች ለማላላት እስከ ኦገስት 29 ድረስ ያለው የክትባት መጠን እንደሚወስነው አስታወቁ። ኒው ሳውዝ ዌልስ በዛሬ ሁለት ሰኞ ኦገስት ሁለት ሁለት መቶ ሰባት ሰዎች በኮሮና ቫይረስ መጠቃታቸውን አስመዝግባለች። ሃምሳዎቹ የማኅበረሰብ ተጋቦት ናቸው። እንዲሁም ሰመር ሂል በሚገኝ አንድ ተቋም 18 የአረጋውያን መጠወሪያ ነዋሪዎችና ሁለት ሠራተኞች በቫይረሱ ተይዘዋል። ወይዘሮ በርጂክላይን ሰባ ፐርሰንት ወይም ዘጠኝ ነጥብ ሁለት ሚሊዮን ያህል የኒው ሳውዝ ዌልስ ነዋሪዎች መከተብ ተጥለው ያሉ ገደቦችን እንዲላሉ የሚያስችሉ መሆኑን ገልጠዋል። ይህ በእንዲህ እንዳለም የአውስትሬሊያ መከላከያ ኃይልን ስምሪት አስመልክቶ ነዋሪዎች ስጋት ሊገባቸው እንደማይገባ የኒው ሳውዝ ዌልስ ፖሊስ ኮሚሽነር ማይክ ፉለር አሳስበዋል። በሲድኒ ምዕራብ እና ደቡብ ምዕራብ ስምንት አካባቢዎች ለፖሊስ እገዛ የተሰማሩት ሶስት መቶ የጦር ሰራዊት አባላት በረዴት ተግባርና ቤት ውስጥ ወሸባ ገብተው ያሉትን ከመቆጣጠር ያለፈ ተግባር እንደማይፈጽሙና መሳሪያም ያልታጠቁ መሆኑ ተነግሯል። ዕድሜያቸው ከአስራ ሁለት እስከ አስራ አምስት ላሉ ልጆች በምዕራፍ አንድ ለየክትባት መርሃ ግብር መሠረት ከኦገስት ዘጠኝ ጀምሮ የፋይዘር ክትባት መከተብ ይጀምራሉ። የአውስትሬልያ ምክትል ጤና ኃላፊ ፕሮፌሰር ማይክል ኪድ ለልጆች ክትባት የመስጠቱ ውሳኔ የዴልታ ቫሪያንት ያሳድረውን ሥጋት የሚያመላክት እንደሆነ ሲናገሩ፣ ከትምህርት ቤቶች ጋር ተያይዞ ኩዊንስላንድ ውስጥ አሁን ተከስቶ ያለው ወረርሽኝ የትምህርት ቤት እድሜ ያላቸው ልጆች በቫይረሱ ተይዘው ተገኝተዋል። በተለይም ሲድኒ ውስጥ ታዳጊ ወጣቶች በቫይረሱ ተይዘው ለሆስፒታል ተዳርገዋል። ወደ ጽኑ ህሙማን የሮማን ክፍሎች የሚዘዋወሩትም ቁጥራቸው ጨምሯል ብለዋል። ኩዊንስላንድ ውስጥ በኮሮና ቫይረስ የገቢ መስተጓጎል የደረሰባቸው ሠራተኞችና ንግዶች የገንዘብ ድጋፍ ለማግኘት ለሁለት ሳምንታት ሊጠብቁ ነው። በጅሮንድ ካሜሮን ዲክ የ260 ሚሊዮን ዶላርስ የድጋፍ ፕሮግራም በተቻለ ፍጥነት ግብር ላይ እንዲውል እንደሚደረግ አስታውቋል። በዛሬው ዕለት 13 ሰዎች በቫይረስ ተጠቅተው በመገኘታቸው የክፍለ አገሩን ግማሽ ያህል አካለው የያዙት 11 የደቡብ ምስራቅ አካባቢዎች ላይ ተጥለው ያሉት የኮሮና ቫይረስ ገደቦች እስከ እሁድ ኦገስት 8 ተራዝመዋል። አቱሊክ ስለ ንግድ ድጋፉ ሲናገሩ ለኩንስላንድ ንግዶች የ5 ሺህ ዶላርስ ድጎማ ስንዶ ሆኖ ያለ እገዛው የሚቸረው ገደቦች ለጣሉባቸው ስፍራዎች ብቻ ሳይሆን ለሁሉም የኩንስላንድ ንግዶች ነው። ይህ የሚያሳየውም ዴልታ ቫሪያንት ለሚያሳድረው ተጽዕኖ ያለውን ግንዛቤ ነው ብለዋል። በሌላም በኩል የደቡብ አውስትሬልያ እንደራሴ ስቲቨን ማርሻል ኩንስላንድ ውስጥ የሚገኙ የደቡብ አውስትሬሊያ ነዋሪዎች እንዲመለሱ አሳስበዋል። አቶ ማርሻል በቅርቡ ከኩንስላንድ ወደ ደቡብ አውስትሬልያ ለመግባት ልዩ ፈቃድ የሚጠይቅ ዕቀባ ስለሚጣል ከወዲሁ ነዋሪዎች ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ደቡብ አውስትሬሊያ ጥላ ያለችውን ገደቦች ያላላች ሲሆን፣ ቤተሰቦች ከአስር በላይ መሰባሰብ አይችሉም። ሰርግና ለቅሶ ላይ እስከ አምሳ ሰዎች መገኘት ይችላሉ። የፊት ጭምብል ማጥለቅ ግዴታ ሆኖ ይቀጥላል። ቪክቶሪያ በጣም አስፈላጊ ከሆኑ ሠራተኞች እንቅስቃሴ ውጪ ባሉት የኒው ሳውዝ ዌልስ ነዋሪዎች ላይ ወሰኗን ከዛሬ ኦገስት ሁለት እኩለ ሌሊት ጀምሮ ትዘጋለች። በቪክቶሪያና ኒው ሳውዝ ዌልስ ወሰኖች ላይ የሚኖሩ ነዋሪዎች ሥራና የሕክምና ክብካቤን አስመልክቶ ለስድስት ተያያዥ ጉዳዮች ብቻ ወሰን ማለፍ ይችላሉ። ከዛ ውጪ ባሉ ምክንያቶች የቪክቶሪያን ወሰን አልፈው የሚገኙ የአምስት ሺ አራት መቶ ዘጠና ሁለት ዶላርስ መቀጮ እንደሚያገኛቸው የጤና ሚኒስትር ማርቲን ፎሊ አስጠንቅቀዋል። የዩናይትድ ስቴትስ ተላላፊ በሽታዎች ተጠባቢ ዶክተር አንቶኒ ፋውቺ ተጨማሪ አሜሪካውያን ክትባት ካልተከተቡ በኮሮና ቫይረስ የሚጠቁ ሰዎች ቁጥር እንደመሻቅብ አስገነዘቡ። ዶክተር ፋውቺ ምንም እንኳ በቅርቡ ክትባት የተከተቡ ሰዎች ቁጥር የጨመረ ቢሆንም የዴልታ ቫይረስ መስፋፋት ግና መጠነ ሰፊ እንደሆነ ተናግረዋል። እስካሁን ሙሉ ክትባት የተከተቡ አሜሪካውያን 60 በመቶ ብቻ መሆኑንም ገልጠዋል። በታሊባንና የአፍጋኒስታን መከላከያ ኃይል መካከል እየተካሄደ ባለው ጦርነት ሦስት የደቡባዊና ምዕራባዊ አፍጋኒስታን አውራጃዎች ደህንነት አስጊ ሁኔታ ላይ ወድቋል። የዩናይትድ ስቴትስ እና ኔቶ የጦር አባላት አፍጋኒስታንን ለቀው መውጣት የታሊባንና የአፍጋኒስታን መከላከያ ኃይል ግጭቶችን አባብሷል። የታሊባን ታጣቂዎች የተወሰኑ ወረዳዎችን በቁጥጥር ሥር ያደረጉ ሲሆን የታሊባን መወለጃ የሆነችው ደቡባዊ ካንዳሃርን አካቶ የሄልማንድና ሄራት አውራጃዎችን ለመቆጣጠር ከፍተኛ ፍልሚያ እየተካሄደ ይገኛል። በቶኪዮ ኦሎምፒክ የሴቶች ሆኪ ግጥሚያ ህንድ አውስትራሊያን አንድ ለዜሮ ረታለች። ህንድ ከአውስትራሊያ ጋር ካደረገቻቸው አርባ አንድ ግጥሚያዎች ውስጥ ለአራት ጊዜያት አውስትሬሊያን ለማሸነፍ በቅታለች። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ37 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰመልን። ፐርዝ ብራ ይሆናል። ዝቅተኛ 7፣ ከፍተኛ ሥራ 7። አድላይድ ያካፋል። ዝቅተኛ 8፣ ከፍተኛ ሥራ 3። ሜልበርን ያካፋል ዝቅተኛ ስምንት ከፍተኛ 13። ሆባርት ረፋዱ ላይ ያካፋል። ዝቅተኛ 5 ከፍተኛ 13። ካምብራ ካፊያው ያበራል። ዝቅተኛ 4 ከፍተኛ 11። ሲድኒ ማሌዳ ላይ ያካፋል። ዝቅተኛ 12 ከፍተኛ 21። ብሪስበን ረፋዱ ላይ ያካፋል። ዝቅተኛ 16 ከፍተኛ 28። ዳርዊን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 22 ከፍተኛ 33። አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 11 ከፍተኛ 17። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የኒው ሳውዝ ዌልስን ደራሴ 9.2 ሚሊዮን ነዋሪዎች እስከ ኦገስት መጨረሻ እንዲከተቡ ይሻሉ። ዕድሜያቸው ከ12 እስከ 15 ያሉ ልጆች የኮሮና ቫይረስ ክትባት እንዲከተቡ ተፈቀደ። ህንድ በኦሎምፒክ ሆኪ አውስትራሊያን አሸነፈች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።